የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ ለራዲዮ አድማጮቻችን በራዲዮ በቴሌቪዥን ለምትከታተሉ ደግሞ በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ የሚተላለፍላችሁ የረቡዕ ህዳር 15 2014 ዓ ም ስርጭታችን ጀምረ ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ተመልካቾቻችን፣ የዌብና የማኅበራዊ መገናኛዎች ተከታዮቻችን ሁሉ እንደምናመሻችሁ፣ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ጦርነት ከነ አስጠሊታነቱና ከነ ክፋቱ የሙሉ ሰዓት ሥራ ነው ይሉታል፣ እንደውም የ25 ሰዓት ተግባር ይሉታል አንዳንዶች። ለመሆኑ ጠቅላይ ሚኒስትሩ ጦር ግንባር ሆነው የመንግስቱን የዕለት ተዕለት ሥራ እንዴት ያከናውኑት ይሆን? አንዱን ይዞ ሌላውን አንጠልጥሎ እንዳይሆን ከፊሉ አመራር ደግሞ ከጦርነት ባልተናነሰ መልክ ከፍተኛ ጥረት የሚጠይቁ ማህበራዊ፣ ኢኮኖሚያዊ ፖለቲካዊና ዲፕሎማሲያዊ ስራዎች ስላሉ ከፊሉ አመራር ይህንኑ ስራ እንዲሰራ ተወስኗል። በዚህም መሰረት ክቡር ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን ይህንኑ እያስተባበሩ እንዲቆዩ ተወስኗል። የመንግስቱ የኮሚኒኬሽንስ አገልግሎት ሚኒስትር ዶክተር ለገሰ ቱሉ ናቸው የሰማችኋቸው። በአብይ ርዕስ ይዘናቸዋል። የአምባሳደር ጀፍሪ ፌልትማን መግለጫ እንዲሁም የዓለም አቀፉ የቀውሶች ተከታታይ አይሲጂ ባልደረባ ትንታኔ በመጽሔት ተካተዋል። የተከበራችሁ አድማጮች እስከ ምሽቱ አራት ሰዓት ድረስ አብራችሁን ሁኑ። ዝግጅቶቻችንን ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ አምሃሪክ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ ላይቭ አት ቪኦኤ አምሐሪክ በቀጥታ መከታተል ትችላላችሁ። ፕሮዲውሰሯ ብርሃን ኃይሉ ነች። የምሽቱ ስርጭት ዋና አዘጋጅ ጽዮን ግርማ ነች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልን አድማጮች፣ የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። የሰብአዊ ድጋፍ ለማድረስ ወደ መቀሌ የሚደረግ የአውሮፕላን ጉዞ መጀመሩን፣ በዛሬ ዕለትም የሰብአዊ ድጋፍ ሰራተኞችን የያዘ አውሮፕላን መቀሌ ከተማ መግባቱ ታወቀ። ስማቸው እንዳይገለጽ የጠየቁ የሰብአዊ ድጋፍ ሰራተኞች በሰጡን መረጃ 39 የተባበሩት መንግስታትና የሌሎች የምግባረ ሰናይ ተቋማት ሰራተኞች ዛሬ መቀሌ ከተማ ገብተዋል። በረራው በነገ ዕለትም እንደሚቀጥል ገልጸዋል። በረራው መጀመሩም በትግራይ ክልል ያለው ከፍተኛ የሰብዓዊ ድጋፍ ስራዎች መስተጓጎልን ለመፍታት አጋዥ እንደሚሆን ጠቁመዋል። የህወሓት ስራ አስፈጻሚ ኮሚቴ አባልና የፓርቲው ቃል አቀባይ አቶ ጌታቸው ረዳ ወቅታዊን ጉዳይ በተመለከተ ለክልሉ መገናኛ ብዙሃን በሰጡት አስተያየት የሰብዓዊ ድጋፍ ሰጪ ሰራተኞች በአውሮፕላን ወደ መቀሌ እንዲገቡ አስተዳደራቸው ፍቃድ መስጠቱን ገልጸዋል። የእርዳታ ሰጪ ሰራተኞቹ መቀለ አሉላ አባነጋ አውሮፕላን ማረፊያ ሲደርሱ መመልከቱን ጠቅሶ የዘገባውን ያደረሰን ሙልጌታ አጽባሃ ነው። ኢትዮጵያ በአገሯ ከሚገኙ ስድስት የአየርላንድ ዲፕሎማቶች ውስጥ አራቱን እስከሚቀጥለው ሳምንት ድረስ አገር ለቅቀው እንዲወጡ ማዘዟን የአየርላንድ መንግስት ከደብሊን ዛሬ ረቡዕ ባወጣው መግለጫ አስታወቀ። የአየርላንድ የውጭ ጉዳይ ሚኒስትር ሳይመን ኮቨኒ በዛሬው መግለጫቸው ኢትዮጵያ ዲፕሎማቶቹን ያባረረችው አየርላንድ በዓለም አቀፉ መድረክ በኢትዮጵያ እየተካሄደ ያለውን ግጭትና የሰብአዊ ቀውስ በሚመለከት ባሳየችው አቋም ነው ብለዋል። በኢትዮጵያ ያለን አቋም የተባበሩት መንግስታትን የጸጥታ ምክር ቤት ጨምሮ በአውሮፓ ህብረት የተያያዘው የዓለም አቀፉ ማህበረሰብ አቋምና መግለጫ ጋር ተመሳሳይ ነው ያሉት የውጭ ጉዳይ ሚኒስትሩ በኢትዮጵያ መንግስት ይውሳኔ በመወሰኑ እጅግ አዝኛለሁ ብለዋል። የአየርላንድ አምባሳደርና አንድ ሌላ ዲፕሎማት መቆየት እንደሚችሉ፣ ሌሎች ግን አገር ለቀው እንዲወጡ የተነገራቸው በዚህ ሳምንት መግቢያ ላይ መሆኑም ተነግሯል። አየርላንድ እንደ ኤሮፓ አቆጣጠር ከ1994 ጀምሮ በኢትዮጵያ ዲፕሎማሲያዊ ግንኙነት የነበራት ሲሆን ባለፉት አምስት ዓመታት ወደ 185 ሚሊዮን ዶላር የመንግስት እርዳታ የለገሰች መሆኑም ተገልጿል። በመጪው ሳምንት የአይሪሽ ለጋሽ ድርጅቶች በኢትዮጵያ ለሚሰሩ የእርዳታ ድርጅቶችና የተባበሩት መንግስታት ሰብአዊ ድርጅቶች 16 ሚሊዮን ዶላር የሚሰጥ መሆኑ ተመልክተዋል። በሌላም በኩል በኢትዮጵያ መከላከያ ኃይሎችና በአማጺ ቡድኖች መካከል የሚደረገው ጦርነት ወደ ዋና ከተማዋ አዲስ አበባ እየተቃረበ ነው ሲሉ የዩናይትድ ስቴትስ፣ ፈረንሳይና ጀርመን ዜጎቻቸውን ከኢትዮጵያ እንዲወጡ በማሳሰቡ እርምጃ ሌሎች አገሮችን መቀላቀላቸው ተዘገበ። የተባበሩት መንግስታት ድርጅት በበኩሉ ኢትዮጵያ ውስጥ ላሉ ሰራተኞች የቤተሰብ አባላት ከሀገር መውጣት የሚችሉባቸውን በረራዎች ማመቻቸቱን ይፋ አድርጓል። በሌላ በኩል የጎረቤት ኬንያና የደቡብ አፍሪካ ፕሬዝደንቶች አስቸኳይ የተኩስ አቁም ጥሪውን ተቀላቅለዋል። በኢትዮጵያ የጸጥታ ሁኔታ እየተባባሰ በሄደ ቁጥር መጠን ስለሚሆነው ነገር ስጋት እየጨመረ ነው የሚሉ አንዳንድ ዘገባዎች ተደምጠዋል። የጸጥታ ሁኔታ ከተባባሰ የዩናይትድ ስቴትስ ጦር ሰራዊት የኤምባሲ ሰራተኞችና ዜጎቹን የሚረዳ ልዩ ኃይል ማዘጋጀቱን ሲኤንኤን የዜና አውታር ዘግቧል። በሌላ ዜና የዩናይትድ ስቴትሱ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትመን በትናንትናው ዕለት በሰጡት ጋዜጣዊ መግለጫ ሁሉንም ወገኖች ወደ ተኩስ አቁም ስምምነት ለማምጣት እመርታዎች መታየታቸውን ተናግረዋል። ፌልትማን ወታደራዊ ግጭቱ ኢትዮጵያን መረጋጋትና አንድነት አደጋ ላይ እንዳይጥል ያደረባቸውን ስጋትም ገልጠዋል። ፕሬዝደንት ጆ ባይደን እና ባለቤታቸው ጅል ባይደን ነገ የሚከበረውን የምስጋና ቀን በዓል ምክንያት በማድረግ በትናንትናው ዕለት ለትምህርት ቤቶችና በመጠለያ ለሚኖሩ የጎዳና ተዳዳሪዎች ትኩስ ምግብ በሚያቀርበው ዲሲ ሴንትራል ኪችን እየተባለ በሚጠራው የዋሽንግተን ዲሲ ማዕከላዊ ማዕድ ቤት ውስጥ ተገኝተው የተርኪና የጣፋጭ ድንቾችን እያደሉ መግበዋል። ከፕሬዝደንት ባይደን ጋር የተገኙት ምክትል ፕሬዝደንት ካማላ ሐሪስ እና ባለቤታቸው ዳግ ኢምሆፍም ለምስጋናው ቀን የተዘጋጁትን ሌሎች የአትክልት ምግቦችን በማቅረብ መግበዋል። አሜሪካውያን ነገ ሐሙስ ባህላዊውን የምስጋና ቀን በዓል በአብዛኛው ከተርኪ፣ ከተፈጨ ድንችና ሌሎች ማጣፈጫዎች ጋር ተሰባስበው በመመገብ ያከብራሉ። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ዩናይትድ ስቴትስ ጆርጂያ ግዛት በምትገኝ ብረነሱኪ ውስጥ በሶምሶማ ሩጫ ላይ የነበረውን ጥቁር አሜሪካዊ ወጣት አህማዱ አርበሪ እንደ ኤሮፓ አቆጣጠር የካቲት ሃያ በመግደል የተከሰሱት ሶስት ነጭ ወንዶችን ጉዳይ የሚወስኑ ዳኞች ትናንት ረቡዕ ስድስት ሰዓታትን በፈጀው ክርክራቸው መስማማት ባለመቻላቸው በድጋሚ ዛሬ ረቡዕም ቀጥለዋል። በደቡባዊ ዩናይትድ ስቴትስ የሚገኙ የማህበረሰብ አባላትን የከፋፈለው የፍርድ ሂደት አሜሪካ ከዚህ ቀደም በጥቁር ማህበረሰብ አባላት ላይ የተፈጸመውን የግድያ ጥቃት መልሳ እንድታስበው ሊያስገድዳት ይችላል ተብሏል። ረጅም ጊዜ በፈጀው የእስከዛሬው ክርክር ከማህበረሰብ የተውጣጡ ዳኞች በተከላካይ ጠበቃና በየክፍለ ግዛቱ በክፍለ ግዛቱ አቃቢ ሕግ መካከል በተነሳው ክርክር የማይስማሙ ነገሮችን እያደመጡ መሆኑን ተመልክቷል። ወጣቱን ጥቁር አሳደው ገድለዋል በሚል የተከሰሱት የ65 ዓመቱ ግሪጎሪ ማክ ማይክል፣ የ35 ዓመቱ ልጃቸው ትራቪስ ማክ ማይክል እና ጎረቤት የሆኑት የ52 ዓመቱ ዊሊያም ራዲ ብራያን ናቸው። ዩናይትድ ስቴትስ እና የአውሮፓ አጋሮቿ ሞስኮ በዩክሬን ድንበር አቅራቢያ የምታደርገው ወታደራዊ እንቅስቃሴ ዝም ብሎ ለይስሙላ የሚደረግ ላይሆን ይችላል በሚል ስጋት የመጠባበቂያ ዝግጅት እያደረጉ መሆኑ ተሰማ። የተለያዩ የዩናይትድ ስቴትስ ባለስልጣናት ትናንት ማክሰኞ ለአሜሪካ ድምፅ እንደተናገሩት ሩሲያ በአካባቢው የምታደርገው ያልተለመደው ወታደራዊ እንቅስቃሴና ጠንከር ያሉ ንግግሮች አሳሳቢ ናቸው ሲሉ አስታውቀዋል። አክለውም ቀጥሎ የሚሆነውን ነገር ምንም ይሆን ምን ዋሽንግተን ኪየቭን መርዳቷ ምንም ጥርጥር የሌለው ነው ብለዋል። ስማቸውን መግለጽ ያልፈለጉ አንድ ከፍተኛ ባለስልጣን ለቪኦኤ ሲናገሩ ዩናይትድ ስቴትስ የሩሲያን አደገኛ እርምጃ አስመልክቶ ልትወስዳቸው የምትችላቸው በርካታ አማራጮች ያላት መሆኑን አሳይተናል። እነዚያንና ሌሎች አማራጮችን ወደፊትም ለመጠቀም የምናቅማማ አይደለንም ብለዋል። የዩናይትድ ስቴትስ የጦር ኤታማጆር ሹም ጄኔራል ማርክ ሚሊ ጉዳዩን አስመልክተው ከራሽያ አቻቸው ጋር በስልክ መነጋገራቸው ተመልክቷል። ንግግሩን ተከትሎም የዋይት ሃውስና የውጭ ጉዳይ ሚኒስትር ባለስልጣናት መግለጫ መስጠታቸው ተጠቅሷል። በሁለቱ አገሮች የጦር መሪዎች መካከል የተደረገው ውይይት የተደረሰበት ስምምነት ወደፊት እንደሚገለጽም ተነግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን በአፍጋኒስታን እየተባባሰ የመጣው የሰብአዊ ቀውስ እያሳሰባቸው መሆኑን ተናገሩ። በአፍጋኒስታን የዩናይትድ ስቴትስ ልዩ መልእክተኛ የሆኑት ቶማስ ዌስት ትናንት ለቪኦኤ እንደተናገሩት የሰብአዊ ቀውሱ ባለፈው ታሳስ ታሊባን አፍጋኒስታንን ከመቆጣጠሩ በፊት ጀምሮ የነበረ መሆኑን ገልጸዋል። አሁን ተባብሶ ያየነው አፍጋኒስታን ላለፉት 20 ዓመታት ጥገኛ የነበረችበት ዓለም አቀፉ እርዳታ በመቋረጡ ነው በማለት ተናግረዋል። ልዩ መልእክተኛው ለታሊባን መሪዎችም በኃይል ወደ ሥልጣን የሚመጡ ከሆነ ያ እርዳታ እንደማይኖር አስጠንቅቀናቸው ነበር ብለዋል። ባለፈው ሳምንት የታሊባን የውጭ ጉዳይ ሚኒስትር አሚር ካህን ሙታቂ ለዩናይትድ ስቴትስ ምክር ቤት በጻፉት ግልጽ ደብዳቤ ዩናይትድ ስቴትስ የአፍጋኒስታን ማዕከላዊ ባንክ ሀብት በሆነው የዘጠኝ ቢሊዮን ዶላር ጨምሮ በሌሎች አገሪቱ የፋይናንስ ምንጮች ላይ የጣለችውን ማዕቀብ ካላነሳች አፍጋኒስታንን ለቀው የሚወጡ የስደተኞች ማዕበል ሊኖር ይችላል ሲሉ አስጠንቅቀዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። አመሰግናለሁ፣ ደረጀ ደስታን ለዜናውም። ይህ ከአሜሪካ ድምፅ በ22 ሜትር ባንድ በ13765 ኪሎ ኸርዝ በ25 ሜትር ባንድ በ1240 ኪሎ ኸርዝ እንዲሁም በ31 ሜትር ባንድ በ9485 ኪሎ ኸርዝ ለራዲዮ በቴሌቪዥን ተከታታዮቻችን በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት በቀጥታ የሚተላለፍላችሁ የረቡዕ ህዳር 15 2014 ዓ.ም ስርጭታችን ነው። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ በቀጥታ መከታተል ትችላላችሁ። የተከበራችሁ አድማጮች ተመልካቾች፣ እንዲሁም በኢንስታግራም እና ዩቲዩብ ላይም እንገኛለን። በዚህ ምሽት በመደበኛ ዝግጅቶቻችን የረቡ ምሽት መደበኛ ዝግጅቶች ኢትዮጵያውያን በአሜሪካ የኢትዮጵያውያ የኢትዮጵያ አሜሪካውያን ተሳትፎ በአሜሪካ ፖለቲካ ውስጥ እንዲሁም በሴቶችና ቤተሰብ ክፍለ ጊዜ የስኬት ታሪክ ይዘንላችኋል። አሁን የዕለቱ አበይት የዓለም ዜናዎች ወደሚተነተኑበት የመጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ጠቅላይ ሚኒስትር አብይ አህመድ ወደ ጦር ግንባር መዝመታቸውን ተከትሎ የመንግስቱን ስራዎች ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን እንዲመሩ ተወስኗል። የኮሚኒኬሽንስ አገልግሎት ነው ይህንን ያሳወቀው። በሌላ በኩል ደግሞ ዣን አፍሪክ የሚባል በፈረንሳይኛ የሚወጣ መጽሔት ፕሬዚደንቷ ሳህለ ወርቅ ዘውዴ ያላሉትን ብለዋል ብሎ ዘግቧል በሚል የመንግሥቱ የኮሚኒኬሽንስ አገልግሎት ሚኒስትር ዶክተር ለገሰ ቱሉ ተችተዋል። ኬኔዲ አባተ የመንግስት ኮሚኒኬሽን አገልግሎት ወቅታዊ ጉዳዮችን በተመለከተ በዛሬው ዕለት በሰጠው መግለጫ ጠቅላይ ሚኒስትር አብይ አህመድ የፓርቲያቸው ስራ አስፈጻሚ ኮሚቴ ካደረገው ውይይት በኋላ ወደ ጦር ግንባር እንደሚዘምቱ በገለጹት መሰረት በትናንትናው ዕለት መዝመታቸውን አረጋግጧል። መግለጫውን የሰጡት የመንግስት ኮሚኒኬሽን ሚኒስትሩ ዶክተር ለገሰ ቱሉ የጠቅላይ ሚኒስትሩን መዝመት ተከትሎ መደበኛ ስራዎችን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን እንዲመሩ መወሰኑን ተናግረዋል። ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ከትላንትናው ዕለት ማሌዳ ጀምሮ ከጦር ኃይሉ ጎን ተሰልፎ አመራር እየሰጡ ይገኛሉ። የተለያዩ የፖለቲካ ፓርቲ አመራሮች የብልጽግና ፓርቲ አመራሮችን ጨምሮ ወደ ግንባር ተንቀሳቅሷል። ሌሎችም እየተንቀሳቀሱ ይገኛሉ። አንዱን ይዞ ሌላውን አንጠልጥሎ እንዳይሆን ከፊሉ አመራር ደግሞ ከጦርነት ባልተናነሰ መልክ ከፍተኛ ጥረት የሚጠይቁ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ ስራዎች ስላሉ ከፊሉ አመራር ይህንኑ ስራ እንዲሰራ ተወስኗል። በዚህም መሰረት ክቡር ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን ይህንኑ እያስተባበሩ እንዲቆዩ ተወስኗል። የጠቅላይ ሚኒስትሩ ውሳኔ በተለያዩ የህብረተሰብ ክፍሎች ላይ መነቃቃትን መፍጠሩንም የገለጹት ዶክተር ለገሰ ለዚህም አትሌቶችንና የኪነ ጥበብ ባለሙያዎችን ጨምሮ ሌሎች አካላትም ዘመቻውን ለመቀላቀል መወሰናቸውን በማሳያነት አንስተዋል። የጠቅላይ ሚኒስትራችን ውሳኔና ጥሪን ተከትሎ የተለያዩ የህብረተሰብ ክፍሎች ማለትም የተለያዩ የፖለቲካ ፓርቲ አመራሮችና አባሎቻቸው፣ የተለያዩ አትሌቶች፣ የኪነ ጥበብ ባለሙያዎች፣ የህዝብ ተወካዮች ምክር ቤት አባላት እንዲሁም የቀድሞ ጦር ሰራዊት አባላት እና የመሳሰሉት ስሜታቸውን አንጸባርቋል። ውሳኔውና ጥሪው በአጠቃላይ በህብረተሰቡ ውስጥ በህብረተሰቡም ሆነ በወገን ጦር ላይ ከፍተኛ መነቃቃትን ፈጥሯል። የአፍሪካ ህብረትና ዩናይትድ ስቴትስን ጨምሮ የተለያዩ አካላት ለዲፕሎማሲያዊ መፍትሄ ጥረት ማድረጋቸውን በቀጠሉበት በአሁኑ ወቅት ጦርነቱ ይበልጥ እየተፋፋመ ይገኛል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ጄፍሪ ፌልትማን በኢትዮጵያ የነበራቸውን ቆይታ በተመለከተ ትናንት በሰጡት መግለጫ የኢትዮጵያ ተፋላሚ ኃይሎች ከወታደራዊ ግጭት ወደ ድርድር ሂደት እንዲሸጋገሩ ለማድረግ በሚደረገው ጥረት መጠነኛ መሻሻል መኖሩን ቢገልጹም መሬት ላይ ያለው እውነታ ግን ይህን ጥረት ከባድ እንደ ያደርገው አልሸሸጉም። በሁለቱም ወገን ውጊያውን በበላይነት ለማጠናቀቅ የሚደረጉ እንቅስቃሴዎች የቀጠሉ ሲሆን የኢትዮጵያ መንግስት ኮሚዩኒኬሽን ሚኒስትሩ ዶክተር ለገሰ ቱሉ በዛሬው መግለጫቸው ለጠቅላይ ሚኒስትሩ የክተት ጥሪ መላው የኢትዮጵያ ህዝብ ምላሽ እንዲሰጥ ጠይቀዋል። ሚኒስትሩ ባነሱት ተያያዥ ጉዳይ ከህወሀት ጋር ወግነዋል ያሏቸው አንዳንድ የውጭ መገናኛ ብዙሀን ኢትዮጵያን በተመለከተ የሚሰሩት የሐሰት ዘገባ ተባብሶ ቀጥሏል ብለዋል። ለዚህም ዣን አፍሪክ የተባለ የፈረንሳይኛ መጽሔት ፕሬዚደንት ሳህለ ወርቅ ዘውዴ ያላሉትን እንዳሉ በማስመሰል አውጥቷል ያሉትን ሪፖርት በማሳያነት ጠቅሰዋል። አንዳንድ የውጭ ሚዲያዎች የኢትዮጵያን ክፋት ለማየት ያላቸው ምኞት ጣራ የነካበት ወቅት ላይ እንገኛለን። በአስት ወሬ ህዝቡን ለማሸበር በተደጋጋሚ ከመሞከራቸውን ባለፈ አሁን አሁን ደግሞ ከግራጫ ውሸት ወደ ነጭ ውሸት እየተሸጋገሩ ይገኛሉ። መሪዎች ያላሉትን እንዳሉ በማስመሰል ያላደረጉትን እንዳደረጉ አድርገው መጻፍ ጀምሯል። በቅርቡ እንኳን ዣን አፍሪካ ዘአፍሪካን ሪፖርት የተባለ የፈረንሳይ መጽሔት፣ ክብርት ፕሬዚዳንት ሳህለወርቅ ዘውዴ ያላሉትን እንዳሉ አድርጎ በአመራሩ መካከል ከፍተኛ ክፍፍል እንዳለ አስመስሎ ያቀረቡበት ሁኔታ አለ። ክብርት ፕሬዚዳንቷ ከነዚህ መጽሔት አዘጋጆችም ጋር አይተዋወቁም መጽሄቱን አያውቁ። ስለዚህ ይህ የሚያሳየን ኢትዮጵያ ላይ የሚሰሩ ኃይሎች ምን ያህል ከፍተኛ ክፋት ውስጥ የገቡ እንደሆነ የሚያስገነዝብ ነው። መጽሄቱ ያቀረበው ጽሁፍ በኢትዮጵያ አመራሮች መካከል መከፋፈል ያለ ለማስመሰል የተደረገ ሙከራ ነው በማለት በጽሁፍ ባወጡት ምላሽ የተናገሩት ፕሬዚደንት ሳህለ ወርቅ ዘውዴም የመጽሔቱን ሪፖርት ካዘጋጀው ጸሐፊ ጋር ተገናኝተው እንኳን እንደማያውቁ በመግለጽ አስተባብለዋል። በሌላ በኩል ዣን አፍሪክ የተባለው የፈረንሳይኛ መጽሄት በጉዳዩ ላይ ምላሽ እንዲሰጠን በስልክና በኢሜይል ጥያቄ ያቀረብን ሲሆን ይህ ዘገባ እስከተጠናቀረበት ጊዜ ድረስ ምላሻቸውን አላገኘንም። ምላሽ እንዳገኘን ይዘን እንመለሳለን። የመንግስት ኮሚኒኬሽን ሚኒስትሩ ዶክተር ለገሰ በዛሬው መግለጫቸው የተለያዩ ሀገራትና ዓለም አቀፍ ተቋማት ከወቅታዊው ሁኔታ ጋር በተያያዘ ዜጎቻቸውንና ሰራተኞቻቸውን ከኢትዮጵያ ለማስወጣት ስለጀመሩት እንቅስቃሴም አንስተዋል። ዩናይትድ ስቴትስን ጨምሮ አንዳንድ ሀገራትና ኤምባሲዎቻቸው ዜጎቻቸውን ለማስወጣት ቢወስኑም አብዛ ዳኛው ተግባራዊ አለማድረጋቸውን የገለጹት ሚኒስትሩ ውዥንብር ብለው የገለጹትን ዜጎችን የማስወጣት ሀሳብ አሸባሪ ካሉት አካል ጎን የመሰለፍ እርምጃ እንደሆነ አመልክተዋል። የአሜሪካ ኤምባሲም ሆነ ሌሎች ኤምባሲዎች ደህንነት አልተሰማንም ካሉ፣ ለሰራተኞቻቸው ምቹ ሁኔታ የለም ካሉ በየትኛውም ጊዜ መውጣት መብታቸው ነው። ስለዚህ አራት ሰዓት በሩ ክፍት ነው፣ የሚከለክል የለም። ኢትዮጵያ ግን ሰላሟን ደህንነቷን ይዛ ትቀጥላለች። የኤምባሲዎቹ መኖር የኢትዮጵያን ደህንነት አያረጋግጥም። ኢትዮጵያውያን ደህንነታቸውን፣ ሰላማቸውን፣ አንድነታቸውን የሚያረጋግጡት በራሳቸው ጥረትና በክንዳቸው ብቻ እንደሆነ መታወቅ አለበት። ስለዚህ አንዳንዶቹ ይህን መግለጫ ቢያወጡም እስከ ዛሬ ድረስ የተወሰኑት ካልሆኑ በቀር አብዛኞቹ አልወጡም። ስለዚህ በአዲስ አበባ ከተማም ብቻ ሳይሆን በተለያዩ የሀገሪቱ አካባቢዎች እንቅስቃሴ እያደረጉ እንገኛለን። ስለዚህ እንዲህ አይነቶቹ ውዥምብሮች በአንድ ወይ በሌላ መልኩ ኢትዮጵያን ለማጥቃት ከአሸባሪው ጎን ጋር የመሰለፍ ጋር ተያይዞ መወሰድ ይኖርበታል። አሜሪካውያን ከኢትዮጵያ ለቀው እንዲወጡ በተደጋጋሚ ያሳሰበው በአዲስ አበባ የሚገኘው የሀገሪቱ ኤምባሲ ትናንት ባወጣው መግለጫ በኢትዮጵያ የሽብር ተግባራት ሊፈጸሙ እንደሚችሉ በመግለጽ ማስጠንቀቂያም ሰጥቷል። የሀገሪቱ ውጭ ጉዳይ ሚኒስቴርም በኢትዮጵያ ያለው ሁኔታ አሳሳቢ መሆኑን ጠቅሶ ያሉትን የንግድ የአየር ትራንስፖርት አማራጮች በመጠቀም አሜሪካውያን በአስቸኳይ እንዲወጡ ማሳሰቡም የሚታወቅ ነው። በሌላ በኩል የጸጥታ አካላት ከሕዝቡ ጋር በመቀናጀት ባከናወኗቸው ተግባራት ስጋት ሊሆኑ የሚ የሚችሉ ሁኔታዎችን መቆጣጠራቸውን የገለጸው የአዲስ አበባ ከተማ አስተዳደር በአሁኑ ወቅት ከተማዋ እንደ ወትሮው ሁሉ ሰላማዊ ስለመሆኗ በከተማዋ ለሚገኙ ዲፕሎማቶች ትናንት በሰጠው ማብራሪያ መግለጹ ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ ከአሜሪካ ድምፅ የመጽሔት ዝግጅት ነው እየተከታተላችሁ ያላችሁት፣ የተከበራችሁ አድማጮች ተመልካቾች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ኬኔዲ አባተን አመሰግናለሁኝ ለዘገባው። የትንታኔው መጽሔት ይቀጥላል። የህወሀት አማጺያን ወደ አዲስ አበባ ለመግባትም ሆነ የጅቡቲን መስመር ለመያዝ የሚያደርጉትን እንቅስቃሴ አጥብቀው እንደሚቃወሙ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ አምባሳደር ጄፍሪ ፌልትማን የኢትዮጵያ ጉብኝታቸውን አጠናቀው ከትናንት በስቲያ ሲመለሱ ለጋዜጠኞች መግለጫ ሰጥተዋል። አምባሳደር ፌልትማን ኢትዮጵያ ውስጥ የነበራቸውን የሁለት ቆይታ ቀናት ቆይታ አስመልክቶ ሲናገሩ በሁለቱ ወገኖች፣ በህወሀትና በኢትዮጵያ መንግስት መካከል ውይይት ለመጀመር የሚቻልበት ዲፕሎማሲያዊ ጥረቱ እንዲሳካ ለማድረግ የሚቻልበት ጭላንጭል ማየታቸውን ጠቁመው በምድር ላለው ሁኔታ ግን ብዙ ፈተናዎችንና እክሎችን ሊፈጥር እንደሚችል ታቸውን ገልጸዋል። የአምባሳደር ፌልትማንን መግለጫ የተከታተለችው ስመኝሽ የቆየ ተከታዩን አጠናቅራለች። በኢትዮጵያ በነበራቸው የሁለት ቀን ቆይታ ከመንግስት ተወካዮችና ከህወሀት አመራሮች ጋር በተናጠል ንግግር ማድረጋቸውን የገለጹት አምባሳደር ፌልትማን ሁለቱም የጦርነቱ ተሳታፊ ወገኖች ወደ ድርድር ለመምጣት ፍላጎት ማሳየታቸውን ቢገልጹም የሀገሪቱን መረጋጋትና አንድነት እየተፈታተነ ነው ያሉት ጦርነት እየቀጠለ ያለበት ፍጥነት ግን እንዳሳሰባቸው ተናግረዋል። ፌልትማን ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር እሁድ በነበራቸው ቆይታ ጠቅላይ ሚኒስትሩ ዋና ዓላማቸው የህወሀት አማጽያንን ከተቆጣጠሯቸው የአማራና የአፋር ክልሎች በማስወጣት ወደ ትግራይ መመለስ መሆኑን እንደነገሯቸውና ይህንን ዓላማም እንደሚጋሩ ተናግረዋል። ፌልትማን አክለው በተመሳሳይ ከህወሀት አመራሮች ጋር በነበራቸው ግንኙነት ቅድሚያ የሚሰጡት የኢትዮጵያ መንግስት ከሐምሌ ጀምሮ በትግራይ ላይ የጣለውን የሰብአዊ እርዳታ አቀባን ማስቆም መሆኑን እንደነገሯቸውና ይህንንም ዓላማ እንደሚጋሩ ገልጸው ሁለቱም ዓላማዎች መሳካት የሚችሉት ግን በፖለቲካዊ መግባባት ብቻ መሆኑን አመልክተዋል። እንዳለመታደል ሆኖ ሁለቱም ወገኖች ዓላማቸውን በወታደራዊ ኃይል ነው ለማሳካት እየሞከሩ የሚገኙት። ሁለቱም ወገኖች ደግሞ ለማሸነፍ ጫፍ ላይ ደርሰናል ብለው ያምናሉ። ለአንድ ዓመት ከተካሄደ ውጊያና በመቶ ሺህና በሺዎች የሚቆጠሩ ሰዎች ለሞትና ለመፈናቀል ከተዳረጉ በኋላ ግን ወታደራዊ መፍትሄ እንደማይገኝ ግልጽ ሊሆን ይገባል። ፌልትማን ከጋዜጠኞች በቀረበላቸው ጥያቄ ከጠቅላይ ሚኒስትር አብይ ጋር በነበራቸው ውይይት ወቅት ጠቅላይ ሚኒስትሩ ወደ ጦር ግንባር የመዝመት ፍላጎታቸውን ገልጸውላቸው እንደነበርና እርሳቸው ለማስቆም ሞክረው እንደነበር ለተጠየቁት ጥያቄ ሲመልሱ ጠቅላይ ሚኒስትሩ የህወሓትን ኃይል ወደ ትግራይ መመለስ እንደሚችሉ እንደሚያምኑ እንደነገሯቸው ጠቅሰዋል። እሳቸው ግን ይህንን መተማመን እንደማይቀበሉት ማስረዳታቸውንም ተናግረዋል። እውነት ቢሆንም እንኳን ጦርነቱ በኢትዮጵያ መረጋጋት፣ በንጹሐን ሰዎች፣ በኢትዮጵያኖች ክብር ላይ የሚያስከፍለው ዋጋ ከፍተኛ መሆኑንና የህዋት አማጽያንን በወታደራዊ ኃይል ወደ ትግራይ እንዲመለሱ የማድረግ ዓላማቸውን በአፍሪካ ኅብረት በጎረቤቶቻቸውና በዓለም አቀፍ ማኅበረሰብ ድጋፍ በዲፕሎማሲው መንገድ ማሳካት እንደሚችሉ ልነግራቸው ሞክሬአለሁ። የህወሀት አማጽያን ወደ ሚሌ በመግፋት ወደ ጅቡቲ የሚወስደውን መንገድ ለመቆጣጠር ያደረጉት ጥረት በብሔራዊ መከላከያ አባላትና አጋሮቻቸው መደናቀፉን የተናገሩት አምባሳደር ፌልትማን በሌላ በኩል ህወሀት ወደ አዲስ አበባ በሚወስደው መንገድ ግን ወደፊት መግፋታቸውን የሚገልጽ መረጃ እንደደረሳቸው በመግለጽ ይሄ ሁኔታ በእጅጉ አሳስቦናል ብለዋል። ሁኔታው በብዙ ምክንያት ያሳስበናል። ወታደራዊ ግጭቱ እየሰፋ በመጣ ቁጥር በጦርነት የሚጎዱ ሰዎች ቁጥርም እንዲሁ እየጨመረ መሄዱ ያሳስበናል። የህዋት አማጽያን ወደ አዲስ አበባ በቀረቡ ቁጥርም ከድርድሩ እናገኛለን ብለው የሚጠብቁት ፍላጎት እየጨመረ ሊሄድ ይችላል። አንድ በግልጽ ማስቀመጥ የምፈልገው ነገር የህዋት አማጽያን ወደ ጅቡቲ የሚወስደውን መንገድ ለመቆጣጠርም ሆነ አዲስ አበባ ለመግባት የሚያደርጉትን ማስፈራራት አጥብቀን እንቃወማለን። በስልክ አማካኝነት በተካሄደው ጋዜጣዊ መግለጫ የዩናይትድ ስቴትስ የመጀመሪያውም የመጨረሻውም ዓላማ ኢትዮጵያ ውስጥ እየተካሄደ ያለውን ግጭት ለመፍታት ዲፕሎማቲክ ድጋፍ መስጠት መሆኑን አበክረው የተናገሩት ፌልትማን ለአንድ ወገን ድጋፍ እንዳለን ተደርጎ የሚናፈሰው ወሬ ሐሰት ነው ሲሉ አጣጥለውታል። ፖለቲካዊ ሂደቱን ለማበረታታት የሚደረገውን ዓለም አቀፍ ጥረት ወክለን ከምናደርገው ዲፕሎማሲያዊ ጥረት ውጪ ሌላ ምንም ዓላማ የለንም። ይህን ለማድረግ የሚጠፋ ጊዜ እንደሌለ የኢትዮጵያ ጎረቤቶች፣ የአፍሪካ ህብረት፣ የተባበሩት መንግስታት ድርጅትና መላው ዓለም አቀፉ ማህበረሰብ ይስማማበታል። ፌልትማን አክለው የአሜሪካ ዜግነት ያላቸው ትውልደ ኢትዮጵያውያን በኢትዮጵያ ያለውን ግጭት ለማብረድ ትልቅ ኃላፊነት እንዳለባቸው በመግለጽ ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። ባለፉት አስርት ዓመታት የአሜሪካ ዜግነት ያላቸው ትውልደ ኢትዮጵያውያን በኢትዮጵያ የስርዓት መሻሻል እንዲመጣና ኢትዮጵያኖች የሰብአዊ መብታቸውና ነጻነታቸው ተከብሮ በክብር እንዲኖሩ በመጠበቅ ረገድ ትልቅ ሚና ሲጫወቱ ቆይተዋል። አሁንም ይህንን ጦርነት የማነሳሳትና የማባባስ ሁኔታ እንዲቆም በተመሳሳይ ሁኔታ ኃላፊነታቸውን የመወጫ ጊዜው ነው። ወደ ትግራይ የሚደረገው የሰብአዊ እርዳታ በተወሰነ ሁኔታ መሻሻል ማሳየቱን የጠቆሙት ፌልትማን ከሐምሌ ጀምሮ ወደ ትግራይ መድረስ ከነበረበት የሰብአዊ እርዳታ የደረሰው 12 ከመቶ ብቻ በመሆኑ መሻሻሉ እንደሚቀጥልና እርዳታ እየሰፋ እንደሚሄድ እምነት እንዳላቸው ተናግረዋል። ህወሀት በተቆጣጠራቸው የአፋርና አማራ ክልሎችም እንዲሁ እርዳታ የሚያስፈልጋቸው በርካታ ንጹሐን ዜጎች እንዳሉ ሊሰመርበት እንደሚገባ የገለጹት ፌልትማን ዋና ዓላማው ጦር ነት እየተካሄደ ባለባቸው አካባቢዎች ሁሉ እርዳታ እንዲደርስ ማድረግ እንደሆነ አክለው ገልጸዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስምንሽ የቆየን ለዘገባው አመሰግናለሁ ወደ ተከታዩ የመጽሔት ርዕስ እናልፋለን የጠቅላይ ሚኒስትር አብይ አህመድን ወደ ጦር ግንባር ለመሄድ መወሰን ተከትሎ በኢትዮጵያ የወቅቱ ሁኔታ ላይ የሚኖረውን ጫና እና ሌሎችም ውጤቶች በተመለከተ የተለያዩ አስተያየቶች ከተለያዩ አካባቢዎች የተሰሙ ናቸው የኢንተርናሽናል ክራይሲስ ግሩፕ ወይም የዓለም አቀፉ የቀውሶች ተከታታይ ቡድን የምስራቅ አፍሪካ ቢሮ ባልደረባ የሆኑት ሙሩፊ ሙታይጋ ጋር የጠቅላይ ሚኒስትሩ ውሳኔ የችግሩን ግዝፈት ይጠቁማል ብለዋል። ይሁንና የሰላም ተስፋ አሁንም አልጨለመም ባይ ናቸው። ሙታይ ጋር ሀብታሙ ስዩም አነጋግረዋቸዋል። ዓለም አቀፍ ቀውሶችን የሚያጠነው እና የሚተነትነው የመፍትሄ ሀሳቦችንም የሚጠቁመው ክራይሲስ ግሩፕ የአፍሪካ መርሃ ግብር ኃላፊ ሙሩዚ ሙታይጋ ጠቅላይ ሚኒስትር አብይ አህመድ ጦር ሰራዊታቸውን በግንባር ተገኝተው ለመምራት መወሰናቸው፣ ለዘመቻ መነሳታቸው ኢትዮጵያ ውስጥ ያለው ቀውስ የደረሰበትን ደረጃ አመላካች እንደሆነ ጠቁመዋል። ኢትዮጵያ ውስጥ በኢትዮጵያ ታሪክ መሪዎች ወደ ጦር ግንባር ማምራታቸው ሀገራቸው አደጋ ተደቅኖባታል የሚል ስሜት ሲያድርባቸው ህዝብን ማደራጀታቸው የተለመደ እንደሆነ እናውቃለን። ይሁንና በቅርቡ የተሰማው ዘመቻ ዜና በመጠኑ አስገራሚ ነው። ይህ ጉዳይ የቀውሱን ግዝፈት አጉልቶ የሚያሳይ ይመስለኛል። እንዳለመታደል ሆኖ ሁለቱም ተፋላሚ ገጾች በጦር ድል ለማድረግ ማቀዳቸውን ያሳያል። ያለፈው ዓመት ያሳየን ነገር ቢኖር ፍልሚያው የቀጠለው የሰው ልጆችን ህይወትና የምጣኔ ሀብት ውድመት ዋጋ በማስከፈል ነው። ጦርነቱ ወደ መዲናዋ እየተቃረበ በመጣበት በአሁኑ ሰዓት የኢትዮጵያ አመራሮች ሰላማዊ መፍትሔ ለማምጣት በድጋሚ ያስባሉ፣ አሊያም ለንግግር እድል ይሰጣሉ የሚል ተስፋ አለኝ። ኢንቺንግ ክሎዘር ቱ ካፒታል። የአሁኑ የጠቅላይ ሚኒስትሩ ውሳኔ፣ ሌሎች ታዋቂ ሰዎችም ፈለጋቸውን ለመከተል ያሳዩት እርምጃ የአፍሪካ ህብረትና ዩናይትድ ስቴትስ የጀመሩት የሰላም ድርድር ማክተሙን ጠቋሚ አድርገው የሚቆጥሩት አሉ። ሙርዚሞ ታይጋ ግን የሰላም ተስፋ አሁንም ሙሉ በሙሉ እንዳልጨለመ ይናገራሉ። ተፋላሚ ወገኖች ቢወስዷቸው ያሏቸውን እርምጃዎችም ያብራራሉ። ዊኖ ዛት ዘ ዊንዶ ፎ ፒስፉል ሪዞሉሽን ሃዝ ቢን ኳየት ናሮ። የሰላማዊ መፍትሔ መስኮት ወትሮውንም ጠባብ ነበር። ተፋላሚዎችም በተለመደ ሁኔታ ለመቀጠል የወሰኑ ይመስላል። ከኢትዮጵያ ታሪክ እንደምንረዳው ፍትሐዊ ባልሆነ መንገድ አንደኛው ወገን በአንደኛው ላይ የበላይነቱን አረጋግጦ ብቻ መቀጠል ይፈልጋል። ካለፈው ዘመን ሁሉ የተለየ ቅጽበት ላይ እንደምንገኝ ማወቅ በጣም ጠቃሚ ይመስለኛል። ካለ ድርድር ዘለቄታ ያለው የሰላም መንገድ ለማግኘት በእጅጉ ያስቸግራል። ይሁንና መስኮቱ የጠበበ ቢሆንም አነስተኛ ጭንቀት ብቻ የሚተው ውጤት ለማስመዝገብ የሚያስችል ኢትዮጵያንን ያነሰ ዋጋ የሚያስከፍሉ አማራጮች አሉ። የመጀመሪያው የፌዴራሉ መንግስት ባለስልጣናት ወደ ትግራይ እርዳታ እንዲገባ መፍቀድ አለባቸው። የፖለቲካ እስረኞችን መልቀቅና በትግራይ ተወላጆች ላይ የሚያደርጉትን የጅምላ እስር ማቆም አለባቸው። በመልሱ የትግራይና የኦሮሞ ብሔርተኛ አመራሮች ጥቃት ማቆም አለባቸው። ከያዟቸው ቦታዎች በመውጣት እና ድጋፍ እንዲገባ መፍቀድ ይኖርባቸዋል። ይሄ ወደ ሰላም የሚመራ አንደኛ መንገድ ይመስለኛል። በድጋሚ የምናገረው ጠባብ የሰላም መስኮት መኖሩን ነው። ሰዎች ግን ጥረታቸውን ሊያቆሙ ይገባል ማለት አይደለም። መቀመጫቸውን ናይሮቢ ኬንያ ላይ ያደረጉት የክራይሲስ ግሩፕ አጥኚና የቀጠናዊ ቀውሶች ተንታኙ ሙሩዚ ሙታይጋ ያነሳሁላቸው ሌላው ጥያቄ የኢትዮጵያ ውስጥ ቀውስ እንደምን ለቀጠናው ስጋት እንደሚሆን ለማወቅ ያለመ ነበረ። በእሳቸው እይታ የኢትዮጵያ ውስጥ ችግር በኢትዮጵያ ግዛት የሚቀር የአንዲት ሀገር ችግር ብቻ አይደለም። ኢትዮጵያ በቀጠናው እጅግ ጠቃሚ አገር ናት። በታሪክ ሰላምን ለሌላው የምታዳርስ የማይናጥ ስፍራ ያላትም አገር ናት። ከአህጉሩ በህዝብ ብዛት ሁለተኛ አገር ናት። በቀጠና ውስጥ ካሉ ከሁሉም አገራት ጋርም በመሠረታዊነት ድንበር ትጋራለች። መንገዳችን ሁሉ በኢትዮጵያ ሰላም ለማስፈን ማምራቱ እጅግ አስፈላጊ ነው። የዚህ ምክንያቱ ደግሞ ኢትዮጵያ ውስጥ ባለው ቀውስ ጫና የማይደርስበት አገር አለመኖሩ ነው። ኢትዮጵያ ለቀጠናውም አልፎ ለሌሎች ሀገራትና የሰላም ማስከበር ጥረቶች ያበረከተቻቸውን አስተዋጽኦ ያነሱት ሙሩዚ የኢትዮጵያ ውስጥ ጦርነት ከግዙፍ ሕዝብ እንቅስቃሴ ወይንም ከስደት አልፎ በቀጠናው ውስጥ ሊንሰራፋ ከሚችል የመንግስታት እውቅና በሌላቸው ኃይሎች እጅ ሊገባ ከሚችለው የጦር መሳሪያ ዝውውር ጋር በተገናኘም ቀጠናው ከግዙፍ ስጋቶች ጋር እንዲፋጠጥ እንደሚያስገድደው አክለዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። አመሰግናለሁ ሀብታሙ ስዩም ለዘገባው። እስኪ ደግሞ ውጥረትና ሁከት ከበረታበት ሰሜኑ የሰላምና የአንጻራዊ መረጋጋት ወሬ ወደሚነፍስበት ወደ ደቡብ ኢትዮጵያ ዘወር እንበል። በደቡብ ኢትዮጵያ ኮንሶ ዞን በተለይ በሰገን ከተማና በአካባቢው ባሉ ወረዳዎች ውስጥ ለተራዘመ ጊዜ ሰፍኖ የቆየው ውጥረት፣ ሁከት ብዙዎችን አፈናቅሏል። በሺዎች የሚቆጠሩ ሕይወቱም ጠፍቷል ሲዘገብ ቆይቷል። ይህም ያ ሁኔታ አሁን አንጻራዊ ሰላምና መረጋጋት ተፈጥሮ የተሻለ ሁኔታ መኖሩን የክልሉ የሰላምና የጸጥታ ቢሮ አስታውቋል። ዮናታን ዘብዲዎስ ከሐዋሳ ተከታዩን ይነግረናል። የግጭቱ መንስኤ ከኮንሶ ከሰገድ ከተማ ከአማሮ ከቡርጅና ከድራሼ ወረዳዎች የተወጣጡ አዲስ ወረዳ እንዲመሰረት በሚጠይቁ ግለሰቦች ፍላጎት ምክንያት መሆኑን የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ ለአሜሪካ ድምጽ ተናግረዋል። እንግዲህ ቀጠናው ጋር ያለው ያለመረጋጋት መሰረታዊ ማይከሉ ጥያቄ አለን በሚሉ በተደራጁ ቡድኖች ከመደበኛ ህዝብ ጠይቆ ከመንግስት መልስ ከሚያገኘው መደበኛ አሰራር ወጣ ባለ መንገድ በግጭትና በሁከት ንብረት በማውደም ዜጎችንም ጭምር ቅድም እንዳነሳው በመግደል ጥያቄዎቻችን እናስመልሳለን የሚል ፍጹም ዲሞክራሲያዊ ያልሆነ መሪህን ያልተከተለ እንቅስቃሴ ስለነበር የዜጎች ሕይወት ላይ ጉዳት ደርሷል። ንብረትም ወድሟል። ሰውም ከቀየው እንዲፈናቀል እድል ፈጥሯል። በሂደቱ የበርካታ ጉዳቶች ደርሷል። በጣም አስቀያሚ ነው። ከአስራ አምስት ቀናት በፊት በሰገነ ከተማ ውስጥ በተቀሰቀሰ ግጭት ሰባት ሰዎች መገደላቸውን መዘገባችን ይታወሳል። ከዚሁ ግጭት ጋር በተያያዘም ከዘጠኝ ሺህ በላይ ሰዎች ቀያቸውን ለቀው መፈናቀላቸውን በወቅቱ የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ ለአሜሪካ ድምጽ ገልጾ ነበር። አሁን በቀጠናው ዘላቂ ሰላም እንዲፈጠር ጥረት የተደረገ መሆኑንም አቶ አለማየሁ ተናግሯል። ልዩ ፍላጎት ያላቸው፣ የግል ፍላጎት ያላቸው፣ የቡድን ፍላጎት ያላቸው ይህን ደግሞ ሀገር ላይ አሁን የተፈጠረውን ነገር እንደ ምቹ ሁኔታ ተጠቅሞ በዚህ እግረ መንገድ የእኛም ጥያቄ ጫና ፈጥረን እንዲመለስልን እናደርጋለን የሚል ኢንትረስት ያላቸው ግለሰቦች አሉ። እነዚህ ግለሰቦችን ወረዳ ሕዝቡ ስላስቆመ የኛ የጸጥታ ተቋምም የሕዝቡ አቋም ላይ ተመስርቶ እያገዘ ነው ያለው። ዘላቂ ሰላሙን አጠናክረን እንቀጥላለን። አሁን በተነጻጻሪ ሰላም ነው ቀጠና። የተጠረጠሩ ግለሰቦችንም በቁጥጥር ስር ማዋላቸውም ገልጿል። እስካሁን ወደ ዘጠና ስምንት ሰው ተይዟል። አልተጠናቀቀም። እየቀጠለ ነው ያለው። ያው በየቀኑ ፕሮግሬስ አለ። ሰው እያጋለጠ ሲያመጣ እየተያዙ ነው ያሉት ይሄ ተጠናክሮ የሚቀጥል ነው የሚሆነው። የፍርድ ቤት ትዛዝ የወጣባቸው ሰዎች ጭምራል በአጭር ጊዜ ውስጥ እናጠቃላለን ብለን ነምናም ነው ና ይሄ ተጠናክሮ ይቀጥላል። ቀያቸው ተፈናቅለው የነበሩ ዜጎችም መመለሳቸውን ገልጠው፣ የግል ፍላጎታቸውን ለማሳካት ኃይል በመጠቀም የህዝቡን ሰላም በሚያውኩ አካላትና ቡድኖች ላይ የክልሉ መንግስት የማያዳግም እርምጃ እንደሚወስድ ማሳስቧል። ከጸጥታ ተቋሙ ጋር የተወሰነ የተኩስ ምልልስ ስለነበር ሰው ፈርቶ እንደ ቀድሞው የችግሩ ሊፈጠር ነው የሚል ራሱን ለማዳን ሽሽት ማድረግ ጀምሮ ነበር ወደ አቅራቢያቸው ባሉ ሰላማዊ የሆኑ ቀበሌያት ጋ። ስለዚህ የጸጥታ ተቋማችን ይሄ ተደራጅቶ የሚታወከሰውን ሀይል ስርዓት ካስያዘ በኋላ ቀጥታ ህዝቡን ወደ ቦታው ነው የተመለሰው ምንም ነገር ስላልተነካ ማለት ነው። የዘጠኝ ሺህ የወጣ ነው የተባለው ሰው ወደ ቦታው ወደ መደበኛ ቦታው እንዲመለስ ነው የተደረገው። አሁን ወደ ቦታው ተመልሷል። ዋናው ግን ህዝቡ እንደዚህ በስጋት የሚበረግግ እንዳይሆን አስተማማኝ ደረጃ ላይ ማድረስ ወሳኝ ነው በሚል ነው የጸጥታ ተቋማችን ቁጭ ብሎ ዛ እየሰራ ስለሆነ ተናግሮ ይቀጥላል። ታጥቆ ጫካ ውስጥ የመንግስት አካላት ላፈው ሙዛ ዝሮ መተኮስ በዚህ ወቅት ላይ ለሀገር አይጠቅምም ብለን ነቅረ ናቸዋል። አሁንም ቀጣይ በዚህ መንገድ የሚቀጥል ከሆነ እነዚህ ኦልሬዲ አሁን ሀገር ለማፍረስ ከሚንቀሳቀሰው ሀይል ተለይቶ የሚታየው አይደሉም ማለት ነው። ከ15 ቀናት በፊት የአካባቢ ነዋሪዎች በቀጠናው ስለተፈጠረው ግጭት ሲናገሩ በርካታ ሰዎች መፈናቀላቸውና መገደላቸውን ተናግረው መዘገባችን ይታወሳል። የአካባቢ ነዋሪዎችን አስተያየት በዚህ ዜና ለማካት ያደረግነው ጥረት በስልክ መስመር ምክንያት ለዛሬ አልተሳካም። ስናገኛቸው እንመለስበታለን። ኮንሶን ጨምሮ አማሮ፣ ቡርጂ፣ ደራሽና አሌ ወረዳዎችን በስሩ ይዞ የነበረው የሰገን አካባቢ ሕዝቦች የተሰኘው ዞን መፍረሱን ተከትሎ በአካባቢው የዘለቀው አለመረጋጋትና ግጭት እስከ ዛሬ ድረስ እልባት እንዳላገኘም ተገልጧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም ዮናታን ዘብዴዎስ አመሰግናለሁኝ ለዘገባው። የተከበራችሁ አድማጮች፣ ተመልካቾች፣ ተከታዮቻችን የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። ከአሜሪካ ድምፅ ከዋሽንግተን ዲሲ በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል ላይ 57 ዲግሪስ ዌስት የሚተላለፍላችሁን የረቡእ ህዳር 15 2014 ዓ.ም ምሽት ስርጭት ነው እየተከታተላችሁ ያላችሁት። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ37 ደቂቃ ሊሆን ጥቂት ሰከንዶች ይቀራሉ። ዝግጅታችን ይቀጥላል። ዌብ ሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ብላችሁ ልትከታተሉን ትችላላችሁ። ዩቱብ ላይ እንዲሁም በኢንስታግራምም ታገኙናላችሁ። ከዚያም አስተያየቶቻችሁንም እኮ ልታካፍሉን ትችላላችሁ። በማንኛውም ጊዜ የምታካፍሉን የምትነግሩን ካለ 2022059942 የውስጥ መስመር 14 ላይ ደውሉልን። በተዘዋዋሪ ነው የምትደውሉት። ከአሜሪካ ውጭ ከሆነ የነጻ የስልክ መስመር ነው። በተቀመጠው መመሪያ መሰረት አስተያየታችሁን አኑሩ። እንዲሁም በኢሜይል ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ሆርን አት ቪኦኤ ኒውስ ዶት ኮም ብላችሁ ብትጽፉልንም ይደርሰናል። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። እንዲሁም የስቱዲዮ ቴክኒሽያኑ ኮርኔሊየስ ስቴነር ነው። የስቱዲዮ ድምፅና ምስል አቀናጅ ዘይነብ አብዱራህማን ነች። ኤዲተሮቻችን፣ የቪዲዮ ኤዲተሮች ግርማ ደገፋና ሲሳይ አሸናፊ ስራ ላይ ናቸው። የምሽቱ ማኅበራዊ እና ዌብ ፕሮዲውሰር ሆና እየሰራች አለችው። የምሽቱ ስርጭትም ዋና አዘጋጅ ጽዮን ግርማ ነች። እኔም እያስተናገድኳቸው ያለሁት ሶሎሞን አባተ ነኝ። አሁን ወደ ተከታዩ ዘገባ እናልፋለን። ኮቪድ-19 ተከስቶ ዓለምን ማተራመስ ከጀመረ እንግዲህ ሁለት ዓመት ሊሆነው ነው። በዚህ ሁኔታ ውስጥ የተሰማሩ አሜሪካውያን ነርሶች እጅግ ለከበደ ፈተና እና ሥራ እየተጋለጡ መሆናቸውን እየተናገሩ ነው። ድካም በቅርብ የሚከታተሉት የኮቪድ ሕሙማንን ሁሉ የበረታ ችግርና ፈተና ድካም ነው ያለባቸው። በዚህም ምክንያት በበዛ ቁጥር ታይቶ በማይታወቅ ሁኔታ ብዙዎቹ ስራቸውን እየለቀቁ መሆናቸው እየተዘገበ ነው። ሰሞኑን አንዲት ነርስ በአካል ፕሬዚደንቱ ፊት ቀርበው አቤቱታቸውን አሰምተው ነበረ። ካሮላይን ፕሬሱቲ ያጠናቀረችው ዘገባ አለ፣ ቆንጅታ ታቀርበዋለች። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ፔንስልቬንያዋ፣ ስክራንተን ከተማ ደርሰው ከአውሮፕላን ሲወርዱ ነርስ ጄን ፓርቲዬክ ቆማ እየጠበቀች ነበር። ሰላምታ ከተለዋወጡ በኋላ የያዘችውን ደብዳቤ ሰጠቻቸው። ነርሶች ያሉበት ሁኔታ ጥሩ እንዳልሆነ ሊረዱ ይገባል ብዬ ነው። ጄም ፓርቲካ በኮሌጅ ደረጃ በሙያው የሰለጠነች ስትሆን በዚህ ሙያ ለሰላሳ ዓመታት አገልግላለች። ዓለም አቀፉ ወረርሽኝ በገነነበት ወራት ነርሶች ያለ አንዳች እረፍት ነበር የሚሰሩት። አሁንም ባለው እጥረት የተነሳ ከመጠን በላይ ስራ እንደሚበዛ ነው የምትናገረው። የስራ ባልደረባዋ ሕይወቷን እንዳጠፋች የምትናገረው ጄን ፓርቲካ ስራው አሁንም ከመጠን በላይ እያደከመን ነው ትላለች። እጅግ በጣም ከመጠን በላይ እየለፋን ነን። በጣም እየታገልን ነን። እንደዚህ ለረዘመ ጊዜ ይቀጥላል ብለን አልጠበቅንም ነበር። በአድካሚነቱ የተነሳ ብዙ ነርሶች ስራቸውን እየለቀቁ ስለሆነ አሁንም ከባድ እጥረት እንዳለ ነው የምትናገረው። ባሳለፍነው ነው አንድ ዓመት ብቻ ከነበሩ ነርሶች ሀምሳ ከመቶ ለቀዋል። እንደ ደንቡ በጽኑ ህሙማን ክፍል መመደብ ያለበት ለአንድ አስታማሚ ነርስ ሁለት ታካሚ ሲሆን አሁን ግን ባለው እጥረት የተነሳ አንድ ነርስ ሶስት ህሙማን ማስታመም ሊኖርባት ይችላል። ጄን ፓቲካ ሌላ አማራጭ የለም ነው የምትለው። በአሁኑ ጊዜ አንድ ታካሚ እጅግ በጣም በከፋ ሁኔታ የታመመ ካልሆነ በስተቀር የጽኑ ህሙማን ክፍል አናስገባም። አልጋ የለማ። ስለዚህ ለአንድ ነርስ ሶስት ታካሚ መመደብ ማለት በጣም አደገኛ ነገር ነው። እጥረቱ አጣዳፊ ህክምና ክፍል የሚሰሩትን ባለሙያዎች ጤናቸውን በሚጎዳ ደረጃ ለከበደ ድካም እየዳረጋቸው ነው። በቃ ያለ ማቋረጥ ነበር የማለቅ ሰው፣ ከመላ ሰውነቴ ፍንቅል የሚለውን እምባይን ላቆም አልቻልኩም ነበር። የሰማናት ጂ ነርስ ነች፣ ስራዋ ላይ ያለች ድንገት ደራሽ ፍርሃትና ጭንቀት እንደጀመራትና ለተወሰነ ጊዜ በድንገት መናገርና መንቀሳቀስ ያቅታት እንደነበረ ትናገራለች ስራ ላይ ያለው በድንገት ቀላል ፎርም እንኳን መሙላት ያቅተኝ ጀመር ጭንቅላቴ እንደ ድሮ መስራት አቃተው አስታማሚዋ ለታማሚነት በቃች። ለአንድ ሳምንት የአእምሮ ሕክምና ሆስፒታል ውስጥ ገብታ ከታከመች በኋላ አሁን በሐኪሞቹ ለማገገሚያ በወጣላት መርሃ ግብር ለጤና ሰራተኞች የራስ መሸፈኛ እየሰፋች ነው። እዚህ ሐኪም ቤት የታከሙ ሌሎችም እንደርሷ ነርሶች እንዳሉ ትናገራለች። ፊላዴልፊያና ሌሎችም ከተሞች ውስጥ የሚሰሩ ነርሶች ደግሞ የኮቪድ ህሙማኑ ብዛት ሳያንሳቸው የሌላ አደጋ ታካሚዎች ለጉድ ይጎርፉባቸዋል። በዩናይትድ ስቴትስ የሚደርሰው ግድያ መጠን እጅግ እያሻቀበ ነው። የቪኦኤ ዘጋቢ በፊላደልፊያ ጎዳናዎች ላይ ከፖሊሶች ጋር ለብዙ ሰዓታት አብራ በመዘዋወር ስራቸውን ተመልክታ ነበር። ሁለት ሰዓት ባልሞላ ጊዜ ውስጥ ፖሊሶቹ አንድ ሰው መኪና ውስጥ በጥይት ተገሏል። ሌላ ቦታ በጥይት የተመቱ ሁለት ሰዎች አሉ ተብለው ሲጠሩ ሰምታለች። ፖሊሶች አምቡላንስ እስከሚመጣም ሳይጠብቁ ቁስለኛውን በራሳቸው መኪና ጭነው ወደ ሆስፒታል የሚሄዱበት ጊዜ ብዙ ነው። አንዳንድ ጊዜ በሳምንት ውስጥ በኮቪድ ምክንያት ከሞተው ሰው ይልቅ በጥይት የተገደለው ይበዛል። አሌክስ ካስፒን ፊላደልፊያ የምትሰራ ነርስ ነች። Combat levels of casualties coming through our doors. በየቀኑ የሚጎርፈው ቁስለኛ ብዛት ጦርነት እየተካሄደ ይመስላል። በፊላዴልፊያ ሆስፒታል አጣዳፊ ሕክምና ክፍል እየሰራች በድንገት ደራሽ ጭንቀት እየታመመች ስትሄድ ወደ ሕጻናት ክፍል እንደተዛወረች የምትናገረው አሌክስ ያን በማድረጌ ህይወቴን ላተርፍ ችያለሁ ብላለች። በአንድ ወቅት በቃ እኔ ቤተሰቤን ትቸዋለሁ እኮ የሚል ስሜት ይሰማኝ ጀመር። ምክንያቱም ያለ የሌላ ቅሜን ለታካሚዎቹ ይሰጥና በቃ ከዚያ በላይ ምንም ነገር ማድረግ አልችልም። ጸረ ኮቪድ-19 ትግሉ ሁለት ዓመት ሊሞላው እየተቃረበ ባለበት በዚህ ወቅት ነርሶች በብዛት ሙያቸውን እየተዉ ጭንቀቱ ቀለል ወደሚል ስራ እየገቡ ናቸው። ብዙዎቹ ታዲያ ይህን ማድረግ ባልተገባኝ ነበር የሚል የጥፋተኝነት ስሜት ያድርባቸዋል። ያም ሆነ ይህ በዚህ ስራ ልቀጥል አልቻልኩም። የአጣዳፊ ሕክምና ክፍል ነርስነት ሙያዬን በጣም ነበር እምወደው፣ ልቀጥል ባለመቻለይ እንጂ። የአስታማሚነት ስራን የማየው እንደ ስራ ሳይሆን እንደ ጥሪ ነበር ትላለች አሌክስ ካስፔን። ካሮላይንና ቁንጅትን አመሰግናለሁ። ወደ ተከታዩ ዝግጅት እንለፍ። ኢትዮጵያውያን በአሜሪካ ያለፈውን ፕሬዚደንታዊ ምርጫ ጨምሮ የዛሬ ዓመት የተካሄደውን ማለት ነው ላለፉት ስምንት ዓመታት የቨርጂኒያን ስልጣን ተቆጣጥረው የቆዩት ዴሞክራቶች ባለፈው ጥቅምት 23 በተካሄደው የአገረ ገዢና የስቴቱ እንደራሴዎች እና የአካባቢ ስልጣናት ምርጫ አልተሳካላቸውም መሸነፋቸው ብዙዎችን አነጋግሯል ይህ ንግግር ከሚመለከታቸው መካከል ኢትዮጵያ አሜሪካውያን ብዙ ድርሻ እንዳላቸው ሲነገር ቆይቷል። የዲሞክራቲክ ፓርቲው የረጅም ጊዜ አጋርነታቸውና ወገንተኛነታቸውን ትተው ለዲሞክራቲክ ፓርቲው ይሰጡት የነበረውን ድምፃቸውን መንፈጋቸውን ለአሜሪካ ድምፅ ተናግረዋል። ደረጀ ደስታ ተከታዩን ዘገባ አጠናቅሯል። ዋሽንግተን ፖስት ጋዜጣ በቨርጂኒያ የሚገኙ ኢትዮጵያውያን መራጮች ድምፃቸውን ስለምን ወደ ያንኪን አዞሩ ይህስ በየቦታው ባሉት ዴሞክራቶች ላይ ምን ያህል ችግር ሊፈጥርባቸው ይችላል በሚል ርዕስ ኅዳር 5 2014 ላይ አንድ ዘገባ አውጥቷል። ጋዜጣው መሰረት ያደረገው ጥቅምት 24 በቨርጂኒያ የተካሄደውን ምርጫ ነው። ይህ ምርጫ ከመካሄዱ አስር ቀን በፊት ጥቅምት 14 ቨርጂኒያ የሚገኙ ትውልደ ኢትዮጵያውያን በቨርጂኒያ አሌግዛንድሪያ በሚገኘው ጆሴፍ ሄንስሊ ፓርኩስ ውስጥ ኢትዮጵያውያን በልግ ፌስቲቫል የተሰኘ አንድ ዝግጅት አዘጋጅተው ነበር። ቨርጂኒያ ውስጥ ከፍተኛውን ቁጥር የያዙ ትውልደ ኢትዮጵያውያን ይኖሩበታል በሚባለው አሌግዛንድሪያ ከንቲባ የሆኑት ጀስቲን ዊልሰን ከዕለቱ የክብር እንግዶች አንዱ ነበሩ። እንዲህ አሉ አሌክሳንድራ ውስጥ ከተለያዩ ሀገራት ከመጡ ብዛት ካላቸው ስደተኞች መካከል ኢትዮጵያውያን ይገኙበታል። በዚህም እንኮራለን። በአሌክሳንድሪያ ኢትዮጵያውያን ዲያስፖራ አባላት በከተማችን በሚገባ የተወከሉ ናቸው። ኢትዮጵያውያን በሁሉም መስክ ለአሌክሳንድሪያ ስለሚያደርጉት አስተዋጽኦ በጣም አመሰግናለሁ። ዝግጅቱን በዋነኝነት ካስተባበሩት መካከል ወይዘሮ ገነት ንጉሴ ስለ ዕለቱ ዝግጅት ይህን ይላሉ። ንኪ በጣም ዛሬ ስለመጣት ዝግጅቱ ያው ኮሚኒቲውን ኦርጋናይዝ ለማድረግ ድምፃችንን እንደማሰማት ቦቲንግ ብላክ መፍጠር አለብን። የእኛን ቦቲንግ ፓወር ኤክሰርሳይዝ ለማድረግ እና የኢትዮጵያ ላይ ያለውን ጫና ማስለወጥ የምንችለው እዚህ ያለ ነው ተደረጋሸን ፕረሸር መፍጠር ስንችል ነው። እና ለሱ ብለን ነው እንዲሰሙን የሚቀባ ነው ሎ ሜከሮች ሰነጥኖችንም አሁን ደግሞ ለጋበራ ለቨርጂኒያ ገዥነት የተወዳደሩ ሁለቱ ዴሞክራትና የሪፐብሊካን እጩዎች የላኩትን ቪዲዮ ጨምሮ በተወካዮቻቸው አማካኝነት የተወከሉት የሴኔተር ማርክ ዎርነር እና ሌሎች በአካል የተገኙት የወረዳው ሹማምንትና የምክር ቤት አባላት ንግግር አድርገዋል። የዝግጅቱ ዋነኛው ዓላማ መራጭ ትውልደ ኢትዮጵያውያንና ተወካዮችን በማገናኘት ዩናይትድ ስቴትስ በኢትዮጵያ ላይ የምታደርገውን ጫና እንድታስብበት ለማድረግ መሆኑን ገነት ተናግረዋል። በዝግጅቱም ሆነ ከዝግጅቱ በኋላ በተካሄደው ም ጫ የመጣው ለውጥ ምንድነው? ወይዘሮ ገነት እንዲህ ይላሉ። አንደኛው በማህበረሰቡ በእኛ ሰው ላይ አይ ቲንክ ኃይለኛ ነቃቃት ፈጥሯል ብያ እላለሁ። ብዙ ሰውም ደግሞ እዚህ ቨርጅን ያለነበረውን ኤሌክሽን ኢትዮጵያኖች ዩ ምድተርም እንደዚህ አይነት ጋቨርነር ኤሌክሽን ላይ የማይወጡት በሞላ እንዲሳተፉ አድርጓቸዋል። ሌላ ደግሞ ያየነው አሁን ዴሞክራቲክ ፓርቲም ሪፐብሊካን ፓርቲ እዚህ አካባቢ ዲኤምቪ አካባቢ ያሉት ኢትዮጵያኖች ቁጥራችን ብዙም ሬኮግናይዝ ተደርገን አናውቅም ነበር እና አይ ቲንክ ቴክን አስ ፎር ግራንትድ ግራንትድና ዝም ብለን እንደማንቀመጥ የተረዱ ይመስለኛል። የዚህ አካባቢ ያለው የኢትዮጵያ ቮት የእኛ ነው ብለው ወስደውት ነበር እና እስካሁን ድረስ ይሄንን ተረድተዋል። በጣም ሌላ እንደ ዋሽንግተን ፖስት ያለ የዜና አውታሮች በመጀመሪያ ጊዜ ነው ስለ ኢትዮጵያ ስላለው ሁኔታ በኢትዮጵያ ሕዝብ ስሜት ያለውን እውነተኛውን ዘግባውታል ብዬ አስባለሁ። ያው ኢትዮጵያን አሜሪካኖች እዚህ ያሉት በባይደን አድሚኒስትሬሽን ይሄ በውሸት ተሞርክዞ ጫና እያደረገ ያለውን ደስተኞች እንዳልሆኑ እና ለሪፐብሊካን ወጥተው እንደመረጡ በደንብ የሚያስረዳ እንግዲህ ተጻፈው በየዓመቱ ይደረጋል የተባለውን የኢትዮጵያውያን የበልግ ፌስቲቫል ካዘጋጁት መካከል አንዱ የሆኑትና ድምፃቸውን ለሪፐብሊካኑ ተወዳዳሪ የሰጡ መሆናቸውን የገለጹልን አቶ በሱ ፍቃድ ካሰኝ ያመጣነው ለውጥ ትልቅ ነው ይላሉ። ምክንያቱም እንደሚታወቀው ከ ሁለት ሺ ስምንት ጀምሮ ዲሞክራቶች አሸንፈው ቨርጂኒያ ተቆጣጥሯት ነበር እና ሪፐብሊካኑ መልሰው ቦታውን ለመውሰድ ሞክረው እስካሁን አልተሳካላቸውም ነበር እና እንደሚታወቀው የኢትዮጵያ ሕዝብ ማህበረሰብ በቨርጂኒያ ውስጥ ከመቶ ሺህ ጠጋል ተብሎ ይገመታል። ከዚህ መሀል ላይ ግማሹን ብንወስድ አሜሪካ ዜግነት ወስዶ በምርጫው ላይ መሳተፍ ይችላል ብለን እንገምታለን። ከዛ ውስጥ አብዛኛው ሪፐብሊካኑ ግሌን ያንክን እንደመረጡ ብዙ ማስረጃዎች ተገኝተዋል። ትልቅ ለውጥ ማምጣቱን በምን አወቃችሁ በሚል ለቀረበላቸው ጥያቄ አቶ በሱ ፈቃድ ሲመልሱ ከምርጫ በፊት ሰርቬ አድርገን ነበር። በዛ መሰረት አብዛኛው ኢትዮጵያዊ ወደ ሰባ ስምንት ከመቶ የሚጠጋው ዲሞክራቲክ ፓርቲ የሚደግፉ ነበሩ። ከዛ መሀል ወደ ስልሳ ሁለት ፐርሰንት የሚጠጋው ለሪፐብሊካን እንደሚመርጥ ባደረግነው ሰርቬ አሳውቀውናል። ውጤቱም እንደሚታየው በመጀመሪያ ጊዜ ሪፐብሊካኖች በበዛ መጠን የዲሞክራቲን ፓርቲ አሸንፈው ሪፐብሊካን ግሌን ያንክን አሸንፈዋልና ኢትዮጵያኖች ትልቅ አስተዋጽኦ እንዳረጉ ይጠበቃል። ሌላውን ደግሞ የሚያመለክ የምንመለከተው ምንድን ነው? ከዲሞክራቲክ ፓርቲ ተወካዮች በዛ ሳምንት ውስጥ ደውለውልን ከነሱ መሪዎች ጋር እንድንገናኝ ያለውን ሁኔታ በበለጠ እንድናስረዳቸው ደጋግሞ ጠይቀውናል እና ከእኛ ጋርም ግንኙነታቸውን እያጠናከሩ ነው እና የኢትዮጵያኖችን የድምፅ ሀይል ትልቅ አስተዋጽኦ እንደሚያደርግ፣ ቨርጂኒያን ፖለቲካ ላይም በአሜሪካ ላይ አስተዋጽኦ እንደሚያደርግ የተገነዘቡ ይመስለኛል። አዲስ ከተመረጡት ከቨርጂኒያው የሪፐብሊካን ገዥ ያንኪን ጋር ለመነጋገር ዝግጅት መጀመሩንም ወይዘሮ ገነት ገልጸዋል። ቨርጂኒያ የሚገኙ የዴሞክራቲክ ፓርቲ አባላትም ያነጋገሯቸው መሆኑን የገለጹት ወይዘሮ ገነት አንዳንዶቹ የምክር ቤት አባላት እንደ አጓ ያሉ ጉዳዮችን ማንሳት መጀመራቸውን ይጠቅሳሉ። ዴሞክራቲክም ፓርቲ እዚህ የቨርጂኒያ አነጋግረውናል የኮንግረስመን ባየርም ኦፊስ ሴኔተር ወርነርም ኦፊስ ጋር ተነጋግረናል። ይህንን ሳምንት ሂሪንግ ነበር፣ ወይዘን ሚንስ ኮሚቴ ስብሰባ ነበር ኮንግረስ ውስጥ እና ኮንግረስ ባየር የአገዋን ድል ሊስት እንዳያስወጣት የአሜሪካ መንግስት በግልጽ ተናግሯል። ኮንግረስ ላይ መቶ ሺህ ህዝብ እንደሚጎዳ ና ይህ ነገር ኢትዮጵያ ስትወጣ ከአገዋ ጎዳው ህዝቡን ነው እንጂ የኢትዮጵያን ህዝብ ከጦርነቱ ጋር ምንም ነገር እንደሌለበት ና የባይደን አድሚኒስትሬሽን እንዲያስብበት በደንብ ተናግሯል። ዩናይትድ ስቴትስ በሰሜን የአገሪቱ ክፍል ያለው ግጭት ወታደራዊ መፍትሄ እንደሌለው በመጥቀስ የግጭቱ ተሳታፊ የሆኑ ሁሉም ወገኖች በአስቸኳይ ተኩስ አቁመው ወደ ድርድሩ እንዲመጡ ስታሳስብ መቆየቷ ይታወሳል። በግጭቱ የተነሳ በከፋ የረሃብ አደጋ ላይ ለሚገኙት ተፈናቃዮች ሰብአዊ ተደራሽነት እንዲኖር ተከታታይ ግፊቶችን ማድረጓን ገልጻለች። ለአሜሪካ ድምጽ ራዲዮ፣ ደረጀ ደስታ ነኝ። ጤና ይስጥልኝ። አመሰግናለሁ ደረጀ ደስታን። ለኢትዮጵያን በኢትዮጵያውያን በአሜሪካ ዘገባው። ይህ የአሜሪካ ድምፅ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የዓለምን የደን ሀብት መጠበቅ ዓለም አቀፉን የአየር ንብረት ለውጥ ለማሻሻል በጣም ወሳኝ ነው። ደኖች በየዓመቱ ወደ 15 ከመቶ የሚሆነውን የዓለም አረንጓዴ የካርቦን ዳይኦክሳይድ ጋዝ ልቀት ይይዛሉ ይላል የዕለቱ ርዕሰ አንቀጽ ጽሑፉን ሲጀምር፣ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በተባበሩት መንግስታት ድርጅት ዓለም አቀፉ አየር ንብረት ለውጥ ጉባኤ ላይ ሁላችንም አንድ ላይ ብንሰራና ይህ ውድ ሀብት የተጠበቀ መሆኑን ብናረጋግጥ ደኖች በዓለም ላይ ያለውን አንድ ሶስተኛ የካርቦን ልቀት ሊይዙ ይችላሉ በማለት ተግባር ለመሬትና ደን አጠቃቀም ብለው መናገራቸውን ርዕስ አንቀጹ ጽፏል። ባይደን እንዲህ ብለዋል። ደኖቻችንንና ሌሎች ወሳኝ ስነ አካባቢያችንን መንከባከብ ማለት የአየር ንብረት ግቦቻችንን ለማሳካትና ሌሎች ቅድሚያ የምንሰጣቸው እንደ ንጹህ ውሃ፣ ብዝሃ ሕይወትን መጠበቅ፣ የገጠር አካባቢዎችንና የአገሬውን ማኅበረሰቦች መደገፍና ተላላፊ በሽታዎችን እንዲሁም አደጋ መቀነስ የመሳሰሉ ቁልፍ የጋራ ጉዳዮቻችንን ማሳካት ማለት ነው። ርዕሰ አንቀጹ በመቀጠል፣ ስለዚህ በአየር ንብረት ጉባኤው በመጀመሪያው የተፈረመው ስምምነት የዓለምን የደን ሀብት ደህንነት ለመንከባከብ መሆኑን ትርጉም የሚሰጥ ነገር ነው። ዩናይትድ ስቴትስን፣ ጨምሮ ብራዚል፣ ካናዳ፣ ህዝባዊ ቻይና ሪፐብሊክ፣ ኢንዶኔዥያ፣ ሩሲያና እንግሊዝን ጨምሮ ወደ አንድ መቶ የሚደርሱ አገራት መሪዎች እንደ ኤሮፓ አቆጣጠር በ2030 የደን ሀብት መመናመን እንዲያበቃ ቁርጠኝነታቸውን አሳይተዋል። ስምምነቱ 85 ከመቶ የሚሆነውን የዓለም የደን ሀብት የሚሸፍን ነው ብሏል። ለጋሾችም እንዲሁ ለደን ልማት ከግልና ከህዝብ የተውጣጣ ወደ 19 ቢልየን ዶላር ለመስጠት ቃል ገብተዋል። ወደ 28 የሚደርሱ አገሮችም ለዓለም ገበያ የሚቀርቡት እንደ ዘንባባ ዘይት፣ ኮካዋ እና አኩሪ አተር የመሳሰሉት ለደን ውድመት ምክንያት እንዳይሆኑ ለማድረግ ተስማምተዋል ሲልም ርዕስ አንቀጹ ያስረዳል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደንም የዓለም የደን ሀብት ለመጠበቅና ወሳኙን የከባቢ አየር ለመጠበቅ የሚያስችል ሁሉን አቀፍ የሆነ አዲስ የመንግስት እቅድ ይፋ አድርገዋል። ባይደን ዩናይትድ ስቴትስ የዓለምን የደን ሀብት ውድመት ለመከላከልና ወደ 200 ሚሊዮን ሄክታር የደን መሬት ለማልማት እንደ ኤሮፓ አቆጣጠር እስከ 2030 ድረስ መላው ዓለም የከባቢ አየርን ለመጠበቅ የሚያደርገውን ጥረት ለማገዝ የድርሻዋን ትወጣለች ብለዋል ሲልም ርዕስ አንቀጹ ያትታል። በመቀጠልም መላው ዓለም የትክክለኛውን ተፈጥሯዊ ካርቦን የምጣኔ ሀብት ዋጋ እንዲገነዘብ መንግስታት፣ የመሬት ባለቤቶችና ባለድርሻ አካላት ለደን እንክብካቤ ቅድሚያ እንዲሰጡ ለማበረታታት እንሰራለን። የግሉን ዘርፍ በማሳተፍ የመዋለን ዋይ ፍሰት እንዲኖርም እንሰራለን። ለደን ውድመት ምክንያት የሆኑትን መቀነስ ጨምሮ ዘላቂ የሸቀጥ ምርቶች ምንጭ የሆኑ የስርጭት መስመሮችን በመዘርጋት የደን ልማት ግቦችን እናሳካለን። በመጨረሻም ፕሬዚደንት ባይደን የደን ሀብትና ሌሎች የከባቢ አየርን በመንከባከብ የጋዝ ልቀት ግባችንን ወደ ዜሮ በማውረድ የሁላችንም የሆነውን የአየር ንብረት ለውጥ ግብ ማሳካት እንችላለን። ይህን ተግባራዊ እንደምናደርግ እተማመናለሁ። ማድረግ ያለብን ነገር ቢኖር የምናውቀውን ትክክለኛና አስፈላጊ ነገር ለማድረግ አቅማችን የፈቀደውን ሁሉ ለመፈጸም ፈቃደኝነት እንዲኖረን ማድረግ ነው ብለዋል ሲል ርዕስ አንቀጹ ጽሑፉን ይደመድማል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ የተከበራችሁ አድማጮች ዝግጅታችን ይቀጥላል እስከ ፍጻሜው። ከምሽቱ ሶስት ሰዓት ከሰላሳ ሰባት ደቂቃ ሆኗል አሁን አዲስ አበባ ላይ። ዋሽንግተን ዲሲ ላይ ደግሞ ከቀኑ ሰባት ሰዓት ከሰላሳ ከሀምሳ ሰባት ደቂቃ ነው። አጠር አጠር ያሉ መረጃዎችን ላካፍላችሁ። የኢትዮጵያ ብሔራዊ ባንክ ዛሬ ባወጣው ዝርዝር መግለጫ የአንድ ዶላር የመሸጫ ዋጋ 48 ብር ከ62 ሳንቲም ነው። የመግዣ ዋጋው 47 ብር ከ73 ሳንቲም ነው። አንድ ዩሮ የመግዣ ዋጋው 53 ብር ከ86 ነው። አንድ የእንግሊዝ ፓውንድ፣ ፓውንድ ስተርሊንግ 61 ብር ከ21 ሳንቲም ነው። ወደ ዛሬ ኤንኢቢ ባንክ ዶት ኮም ብትገቡ 18 ምንዛሬዎችን ማግኘት ትችላላችሁ። የቡና ዋጋ በቶን 210 ዶላር መሆኑንም የኢትዮጵያ ብሔራዊ ባንክ አሳውቋል። በኩንታል 21 ዶላር ከ02 ሳንቲም መሆኑ ነው። የድፍድፍ ዘይት ዋጋ በበርሜል 76 ዶላር ከ05 ሳንቲም ነው በዓለም የንግድ ገበያ ሰንጠረዥ። እንደዚሁም የወርቅ ዋጋ እንደገና በኢትዮጵያ ብሔራዊ ባንክ መረጃ መሰረት፣ 1 ግራም 24 ካራት 9996 ከመቶ ጥራት ያለው 49 ዶላር ከ75 ሳንቲም ነው። በኢትዮጵያ ብር 2964 ብር ከ4198 ሳንቲም ማለት ነው። የኢትዮጵያ ሚቴሮሎጂ ኤጀንሲ በወጣው ትንበያ ነገ አዲስ አበባ ፀሐያማ እንደምትሆን ተንብየዋል። በአመዛኙ ከፍተኛ ሙቀቱ 25 ዲግሪ ሴልሺየስ ይሆናል። ዝቅተኛው 9 ዲግሪ ሴልሺየስ ነው። አልፎ አልፎ ከሚታይ ደመናማ ሰማይ በስተቀር በአብዛኛው የሀገሪቱ አካባቢዎች ፀሐያማ እንደሚሆን ነው የኢትዮጵያ ሚቴዎሮሎጂ የተነተነው። ወደ ኢትዮሜት ዶት ጂኦቪ ዶት ኢቲ ብትገቡ ወደ 33 ከሚሆኑ ጣቢያዎች የተሰባሰቡ ስፋት ያላቸው መረጃዎችን ማግኘት ትችላላችሁ መነጋገርም ትችላላችሁ ከዌብሳይታቸው ጋር በነገራችን ላይ አውስትሮሎፒከስ ቅሪተ አካል የተሟላ ሰው ጥንተ ቅሪተ አካል ሉሲ ከተገኘች ዛሬ ልክ 47 ዓመት ሆናት ዝግጅታችን በዚሁ ተጠናቀቀ አብራችሁን ስለቆያችሁ እናመሰግናለን ፕሮዲውሰሯ ብርሃን ኃይሉ ነች እንዲሁም የምሽቱ ዋና አዘጋጅ ዮን ግርማ ከመላ ባልደረቦች ጋር የምሰናበታችሁ ሳስተናግዳችሁ የቆየሁት ሰሎሞን አባተ ነኝ። በነገው ምሽት ለምስጋና ቀን በዓል እንገናኛለን። መልካም የምስጋና ቀን ጤና ይስጥልኝ።